የፖለቲካ ፓርቲዎች ተግባርና ሚና በዲሞክራሲያዊ ሕብረተሰብ ግንባታ ይላል፣ በዶክተር ተስፋዬ ሞላ ለውይይት የቀረበ ጥናታዊ ጽሁፍ። ይህን ጽሁፍ መሰረት በማድረግም ተሳታፊዎች ሀሳባቸውን ገልጸዋል። የድርጅቱ ዋና ዳይሬክተርና የዓለም ሰላምና የመልካም ስነ ምግባር አምባሳደር አቶ ታደለ ደርሰ የዛሬው ዕለት እንዳየሁ የተካሄደው ምንድነው የፖለቲካ ፓርቲዎች ተግባርና ሚና በዲሞክራሲ ህብረተሰብ ግንባታ ነው እና ዲሞክራሲ ኦቨርናይት የሚሰራ ስራ ባይሆንም ዲሞክራሲ ማለት በህግ መተዳደር ማለት ነው። ዲሞክራሲ ማለት የሚገባን አለማጣት የማይገባን አለመመኘት ነው። ይሄ ከሆነ የዲሞክራሲ ውበቱ ልዩነትን ማስተናገድ መቻሉ ነው። ስለዚህ ከዚህ ሁኔታ አኳያ ተቻችለው ተከባብረው ተደማምጠው ይህን ሳይማር ያስተማራቸውን ህዝብና ሳታድግ ያሳደገቻቸውን አገር ውለታ መክፈል መቻል አለባቸው። ያሉን የፖለቲካ ፓርቲዎች በመጀመሪያ ደረጃ እነሱ መከባበር፣ መደማመጥ ሊኖርባቸው ይገባል። ጥናታዊ ጽሑፉን ያቀረቡት ዶክተር ተስፋዬ ሞላ ከውይይቱ በኋላ አነጋግረናቸው ነበረም። የፖለቲካ ፓርቲዎች የዲሞክራሲ ማህበረሰብን በመገንባት ረገድ ምን ሚና አላቸው የሚሉትን ሀሳብ ለማንሳት ተሞክሯል። ወደ አስራ አራት ነጥቦች አሉ፣ የፖለቲካ ፓርቲዎች በዲሞክራሲ ስርዓት ውስጥ መጫወት የሚችሉት ሚና። ይሁንና ቅድመ ሁኔታዎች አሉ የፖለቲካ ፓርቲዎች በዲሞክራሲ ስርዓት ውስጥ እነዚህ ሚና ለመጫወት የሚያስችላቸው የእነዚህ ያለመሟላት ሚናቸውን በጣም እንዲያቀጭጭ ያደርጋልና ምን አይነት ቅድሚያ ሁኔታዎች አሉ በሚለው ዙሪያ በተሳታፊዎች በኩል እንግዲህ በጣም በርካታ ሀሳቦች አንስተዋል። በጣም ጠቃሚ እንደሆነና የጽሁፊያውም ቀደም ብሎ መቅረብ እንደነበረበት፣ ለዲሞክራሲ መጎልበት የራሱ የሆነ ትልቅ ቦታ እንዳለው አንስተዋል። ከተሳተፉ የፖለቲካ ፓርቲዎች ደግሞ የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ተከታዩን ብለውናል። ጠቃሚ ነው ስብሰባው። ጠቃሚነቱ ምንድን ነው? ዶክተር ተስፋዬ ያቀረበው ጥናት በጣም አስፈላጊ ነው። ለዚች ሀገር የሚያስፈልጋት ነው። ገዥውም ተቃዋሚ ፓርቲ በዚህ ጥናት ላይ ሊነጋገርበት የሚያስፈልገው ነው። የሁለቱንም ኃላፊነት ለይቶ ያስቀመጠ ነው። ጥሩ ነው በዚህ ዘመን ምሁራን እንደዚህ መጻፋቸው ሌሎቹም ዳር ቆመው ከሀገራችን ጥላቶች ጋር ወይም ከአምባገነኖች ዙሪያ ቆመው ከሚያጨበጭቡና የሆነ ያልሆነ ነገር ከሚያቀርቡ እንዲህ ያለ ለሀገር ጠቃሚ የሆነ ጥናት አቅርበው ሕዝቡ የሚጠቀምበት ሁሉም ሊለወጥ የሚችልበትን ነገር ቢሰሩ ጥሩ ነው ብዬ አምናለሁ። አውደ ጥናቱን በንግግር የዘጉት የዕለቱ የክብር እንግዳ የቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳ ከተናገሩት የተወሰነውን ክፍል እናስደምጣቸው። ለአጠቃላይ መብት መከበር በጋራ የመስራት ሁኔታ እንዲሰፍን ለማድረግ መታገል በጣም አስፈላጊ ነው። የተለያዩ ፕሮግራሞች አላቸው ድርጅቶች። ስለዚህ እነዛም ፈትሸን በጊዜያዊነት ብቻ አብረን ልንሰራ የምንችላቸው ድርጅቶች አሉ ወይ? ከዛም አልፈን ለማህከለኛ ጊዜ አብረን የምንሰራ ድርጅቶች አሉ ወይ? ከዛም አልፈን ለረዥም ጊዜ አብረን ልንሰራ የምንችል ድርጅቶች አሉ ወይ? እስከ ዘላቂነቱ ደግሞ አብረን ተዋህደን የምንሰራ ድርጅቶች አሉ ወይ ብለን መፈተሽና በአንድ በኩል ለራሳችን እየሰራን በሌላ በኩል ግን ብቻችንን የትም ለመድረስ እንደማንችል እና ስለዚህ በዚህ አይነት መንገድ በጋራ እንድንሰራ አደራ ላለሁ። እንደዚህ አይነት ለዲሞክራሲ መጎልበት የሚጠቅሙ አውደ ጥናቶች ተጠናክረው እንደሚቀጥሉ አቶ ታደለ ደርሰህ አክለው ገልጸዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ka Ababa. abba